ከሶማሌ ክልል የመጡ የልዩ ፖሊስ ኃይሎች በቦረናና በጉጂ ዞኖች ውስጥ ወደሚገኙ ቀበሌዎች ገብተው ባለፉት አራት ቀናት ውስጥ የአምስት ሰዎችን ሕይወት አጥፍተዋል ሲሉ ለአሜሪካ ድምጽ የተናገሩ የአካባቢው ነዋሪዎች ወነጀሉ። የኦሮምኛ ክፍል ባልደረቦቻችን ያጠናቀሩትን ዘገባ ትርጉም ቀጥሎ እናቀርባለን። የቦረናና ጉጂ ዞን ነዋሪዎች ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል እንደገለጹት የተለየ የወታደር ልብስ የለበሱና ከፍተኛ የጦር መሳሪያ የታጠቁ ኃይሎች ወደ ክልላቸው በመግባት የአርብቶ አደሮችን ከብቶች በመውሰድ በመውሰድ የቀበሌ ታጣቂዎችን ጨምሮ ግለሰቦችን በማፈን ወደ ክልላቸው ወደ ጎዴ ዞን ወስደዋቸዋል ይላሉ። ለደህንነታቸው ስማቸው አይገለጽ ያሉ የአካባቢው ነዋሪ ሁኔታውን እንዲህ በማለትም ያስረዳሉ። ልዩ ፖሊስ ያደረገ በኦሮሚያ ድንበር ላይ ኦሮሚያ እና ሶማሌ በሚወሰኑ አካባቢዎች በከብትና በንብረት ዘረፋ ላይ ቆይቶ ንብረቱን በመዝረፍና ግለሰቦቹን አፍኖ በማሰር ድንበር ላይ ያሉትን ኦሮሞ ብሔር ተወላጆች ላይ ጥቃት መፈጸምና መግደል አፍኖ ማሰር፣ ንብረት መዝረስ፣ ጥቃት በመፈጸም ብዙ ውጊያዎቹ አካሂዶ ኦሮሞ ብሔር ላይ ከፍተኛ ጉዳት በማድረሳቸው ነው። እያጠቁ ያሉ እነዚህ ሰዎች አሁን ጥቃት የፈጸሙብን አንደኛ መልካ ብሩሪ፣ ጋሉንታ፣ እና ኦዳ ዲማ፣ ሉንጎ ዋይፉና፣ ነገርሱ ቀጤዋሬ። ይሄ ቦታ ነው ጥቃት የፈጸሙብን። ቦረና እና አርሲኖ በ- በዚያ ትሄ በ- ደንጎ በኩል የሚሰፍረው ቦረና እና አርሲኖ በኦሮሚያ ክልል ድንበር ላይ ከብት ግመል የተዘረፈው ያ የአቶ ቀምበሬ ጎዳና አምስት ግመል ተወስዶበት የአቶ ከነዲዳ ይሰማል እንደ አባ ጥሩ ዱባን ምልሻ ነው ታታቅ ነው። ያ ቶከና ዲዳ ግመል ተወስዶበት ግመሉን ተከትሎ ደግ ሲመጣ እነሱ ግመል ሲከተሉ ወንጀለኛ ሆኖ ታስሮ ነው። ወደ የታሰሩት የኦሮሚያ ድንበር አቶ ጃተኒ ወኮቱ የተባለው ግለሰብ ከብቱ ረኝነት ላይ እያለው ቶክሶ ገድሎ ልዩ ፖሊሱ ገደለ። እሱን ገሎ በዛ መሀል እያለ ወደ ሶስት መቶ የሚሆን ታጣቂ ልዩ ፖሊስ ታጥቆ ወደ ዳዋ ኦሮሚያ ድንበር ላ ጥቃት ከፈተበት በኦሮሚያና በቦረና ብሔር ላይ በጉጂ ዞን ጉሚ ኤልዳሎ ወረዳ አስተዳደር አቶ ሳይፋ በሪሶ ልዩ ፖሊስ የተባለው ኃይል ወደ ዞኖቹ በመግባት አምስት ሰዎችን ገድሏል። ዘጠኝ አቁስሏል አንድ የሀገር ሽማግሌን ጨምሮ ሰዎችን ወደ ሶማሌ ክልል መውሰዳቸውን ተናግረዋል የተያዙት እንዲለቀቁ ለአስተዳደራችን ተናግረናል የመከላከያ ፖሊስ ደግሞ ከኦሮሚያ ክልል ተወስደው የታሰሩት እንዲለቀቁ ጠይቋቸዋል እስካሁን ግን አልተለቀቁም ብለዋል አቶ ሳይዶ አሁን ቦታው በመከላከያ ኃይል ቁጥጥር ስር ስለሆነ አካባቢው የተረጋጋ መሆኑን ጨምረው ተናግረዋል